ደራሲ ኅሩይ ተድላ ባይሩ በቅርቡ ኤሪትሪያ ኤንድ ኢትዮጵያ የሚል መጽሐፍ በእንግሊዝኛ ቋንቋ በቀይ ባህር አሳታሚ ድርጅት በኩል ለሕትመት አውለው ለአንባቢያን አቅርበዋል። በርካታ ሰዎችንም አነጋግሯል። ታሪኮ እንዳባቶ ሁሉ ሰፊ ነውና ወደ ዋናው ርዕሰ ጉዳያችን ከመዝለቃችን በፊት ለምን ኅሩይ ተድላ ባይሩ ማን ናቸው ከሚለው አንነሳም? በጣም ደስ ይለኛል። ቤተሰብ የመጽሐፍ ቅዱስ ተርጓሚዎች እና እንደዚሁም አስተማሪዎች ናቸው። በዚያው እንግዲህ በነጻነቱ ትግል ጊዜ ከአርባ አንድ እስከ አምሳ አንድ ድረስ አባቴ የማሕበር ፍቅረ ሀገር ዋና ጸሐፊ ነበሩ። ከዚያም በኋላ እንግዲህ ፌዴሬሽኑ በቆመበት ጊዜ አባቴ የመጀመሪያው የኤርትራ ፕራይም ሚኒስትር ሆኖ ተመርተው ነበረ። እኔ ያደግኩት አዲስ አበባ ነው። እንደዚሁም ደግሞ ትምህርቴን ያጠናቀቅኩት ተፈሪ መኮንን ተማሪ ቤት ሆኖ ዩኒቨርሲቲ ኮሌጅም ቢኤ ኢን ፖለቲካል ሳይንስ ተመርቄ ከዚያ በኋላ ወደ እንግሊዝ ሀገር ሄድኩና ከዚያ በኋላ ግን ህይወቴ ትግል ህይወት ሆኖ ተገኘ። ለመቀጠል እድል ከተሰጠኝ ደግሞ አስቀድሜ እንግዲህ ንቀል ትከል ወይም ሬቮሉሽን ስሜት አደረብኝ። ይህ ስሜት ደግሞ የብቻዬ ስሜት አልነበረም። የእኔ ትውልድ ሁሉ በሬቮሉሽን በንቀል ትከል ያለፉ ናቸው። በዚህ ምክንያት ከዩኒቨርስቲ ኮሌጅ ጀምሬ የኢትዮጵያን ስቱደንትስ ሙቭመንት ከመሰረቱት አንዱ ነበርኩ። ከዚያም በኋላ እንግሊዝ ሀገር በነበርኩበት ጊዜ የሲክስ ኮንግረስ የሚባለው የኢትዮጵያን ስቱደንትስ ዩኒየን ኢን ዩሮፕ ቼርመን እና የኮንግረሱ አዘጋጅ ሁኜ እና በዚያን ጊዜ ትኩረት ያላቸው ጽሁፎች ለሞናርኪካል ሲስተም የተባለውን ጽሁፍ እንደዚሁም ደግሞ ኢትዮጵያን ስቱደንትስ ሙቭመንት ኮንስቲቲዩሽን ድራፍት ከዶክተር ፍቅሬ ምርዕድ ጋር አብረን አሰናብተናል። ከዚያ በኋላ ግን እንግዲህ የኤርትራ ጉዳይ ናሽናሊቲ ኩዌስችን ተብሎ የሚጠራ በጣም አሻሚ የሆነ እኔ በዚያን ጊዜ እንግዲህ የኤርትራ አርምስትራ ግል ተሳታፊ እንደሆን መርጬ ወደ ደማስኮስ ሄድኩ። ከዚያ በኋላ ኢኤልኤፍ ናሽናል ኮንግረስ አንድ ሺህ ዘጠኝ መቶ ሰባ ሰባ አንድ አዘጋጀሁና ከፕሬፓራቶሪ ኮሚቴ ቼርማን ሁኜ፣ ኮንግረሱ ደግሞ ፈርስት ቫይስ ቼርማን እንደዚሁም ደግሞ ሄድ ኦፍ ዘ ፖሊስ ቢሮ ሁኜ ተመረጥኩ። እስከ ሰባ አምስት ኢኤልኤፍ ምክትል ፕሬዚደንትና እንደዚሁም የፖሊስ ቢሮ ኃላፊ ሁኜ መሪቼ ኢኤልኤፍን አስመራ ድረስ ካደረሱት አንድ ሰው ነኝ። በትምህርት በኩል የዶክተር ትምህርት አጠናቄ የፒኤችዲኤን ዲፌንድ ለማድረግ መዘጋጀት ላይ እገኛለሁ። መጽሐፉም የሚያተኩረው በኤርትራና በኢትዮጵያ ላይ ነው። እርሶም በርካታ አስተዋጽኦ አድርገዋል። ከኢትዮጵያ ተማሪዎች ንቅናቄ ጀምሮ እስከ ኤርትራ ነጻነት ትግል ድረስ ከፍተኛ ትግል አካሂደዋል። አባቶም እንደዚሁ እስከ ዛሬም ድረስ በኢትዮጵያ ታሪክ ውስጥ ልዩ ስፍራ ያላቸው ናቸው። ተከባሪም ናቸው ላደረጉት አስተዋጽኦ በሀገር ፍቅር ማህበር ውስጥ የኤርትራ ከኢትዮጵያ አካል አይደለችም የሚለው እንደሚያውቁት ዛሬም ድረስ አወዛጋቢ ነው። በርካታ ኢትዮጵያውያኖች ዛሬም የኤርትራ ኢትዮጵያ አካል ነች ብለው የሚያምኑ አሉ። እውነታው አሁን በእርግጥ ካለፉት 26 አመታት ዓመታት በኋላ ኤርትራ ነጻና ሉዓላዊ አገር ናት። ለዛም ከታገሉት ውስጥ አንዱ እርስዎ ነዎት። የኤርትራ ነጻ አውጪ ግንባርም እንደዚሁ ሁለተኛ አመራር ነበሩ። የኤርትራን ለነጻነት ትግል የጀመራችሁበት ዋነኛ ምክንያት ምንድን ነው? ኤርትራ የኢትዮጵያ አካል አይደለችም በሚል ያንን አይነት ትግል ውስጥ የገባችሁት ውስጥ እንዴት ነው? በእናንተ አታይ የኤርትራ ታሪክ ከየት ነው የሚጀምረው? የሚጀምረው ንጉሰ ነገስቱ የኤርትራን ጉዳይ በደንብ አልያዙትም ነበር። ያውም እንግዲህ እንግሊዙ ከወጣ በኋላና ባንዴራው የሚቀያየሩበት ጊዜ ንጉሰ ነገስቱ ሲመጡ እንደ አንድ ነፃ አውጪ በአይሮፕላን ሳይሆን፣ በመኪና በወሎ ትግራይ አድርገው እንግዲህ እንደ ታላቅ ነፃ አውጪ ሆኖ ይመጣ እንጂ ኤርትራያኖቹ ራሳቸው ወደ እናታችን ኢትዮጵያ መመለስ አለብን ብሎ የታገሉት እንዳልታገሉ እንዲቆጠር ሆነ። በዚህ ኤርትራውያኖቹ ብዙ ቅር ብሏቸው ነበረ፣ ከመጀመሪያው ሲጀመር። ሁለተኛ ደግሞ እንደ አስተዳዳሪ የተላኩት እንደ ሌሎቹ አገረ ገዦች ወኪሎች፣ አገረ ገዦች ወይም የንጉሱ ወኪሎች ሳይሆኑ እንደ የኮሎኒ ገዢ ልዕልትና ባለቤታቸው ጋር ቢትወደድ አንዳርጋቸው መሳይ ላኩ። እነሱም ደግሞ ልክ የጃንሆይ የንጉሰ ነገስቱ ወኪል ሆኖ የኤርትራን ሕዝብ እንደ ኮሎኒያል ፓወር መግዛት ጀመሩ። ከዚያም በኋላ እኛ ፒስሙል አኔክሴሽን የምንለው እስከ ባንዲራው የፌዴሬሽኑ ባንዲራ መውረድ ትምህርት በግድ በአማርኛ መሆን እንዳለበት አስተማሪዎች በአማርኛ የሚልኩ በብዛት መልአክ ኔቪም ደግሞ እዚያው ማሳዋስ ከተከፈተ በኋላ እዚያ የሚማሩ ሰዎች እንደ ማለት አዲሱ ቅኝ ሀገር እና በጣም ህዝቡ ተጨነቀ። እንዴ ምንድን ውስጥ ነው የገባ ነው? በራሳችን እኮ እንደገና ተገዢ ህዝብ ሆን እያለ ማሰብ ጀመረ። ለምሳሌ አንድ አይነት ስራ ቢኖር አንዱ ከአዲስ አበባ የተላከው ሰው ደሞዙ ከዚያ ከኤርትራዊ ይበልጥ ነበረ። ይህም ደግሞ ብዙ ቂም ማሳደር ጀመረ። እና እንግዲህ ኤርትራ ለብቻዋ ብትሆን አይሻልም ወይ የሚባል እንቅስቃሴ በማህበር ሸውዓቴ እንደምታውቀው ተጀመረ። እሱ ግን እዚ አልቆመም። እና እንግዲህ የናሽናልቲ ኮስችን በተነሳበት ጊዜ በተለይ ዩኒቨርሲቲ ኮሌጅ በነበርንበት ጊዜ ለዚህም ኤሮፓ ኢትዮጵያን ስቱደንስ ሙቭመንት ቼርማን በነበርኩበት ጊዜ ሰባተኛው ኮንግረሳችን ሞንታርዢ ነበረ፣ ፈረንሳይ ሀገር። ያኔ እነ ሀይለፊዳ እነ ነገደ ጎበዜ እነ ፍቅሬ መርዕድ የነበሩበት ጊዜ ነው እና ኤርትራያኖች እዛ የነበር ጥቂቶች ነበር እና እንግዲህ እንዴት ነው የምታዩ የስቱደንስ ሙቭመንት የኤርትራን ጉዳይ የኤርትራን ጥያቄ ነው የሚሉት ያኔ እንዴት ነው የምታዩት ብለን ብንጠይቅ አይ አርም ስትራግሉ አድሃሪ ነው እና ዓላማው ደግሞ ለመገንጠል ስለሆነ ስለ ኤርትራ ጉዳይ እኛ አሁን ባለንበት ጊዜ አቋም አንወስድም ነበር የሚሉት እና ሀይለ ፊዳል እሺ እንግዲህ በሚመጣው ኮንግረስ ተባለ። ዛግሬብ ነው እንግዲህ የሚመጣው ኮንግረስ እና እዚያኔም እኛ እንግዲህ ሁሌ ደብዳቤ ከመጽሐፍም አልተቆጠብንም። እምቢያሉ የኤርትራን ጉዳይ ትክክለኛ አይደለም፣ የእስላሞች ነች፣ አድሃሪዎች ናቸው መሪዎቹ፣ ለመገንጠል ነው የምታስበው ብሎ አቋሸሹት፣ አሳነሱት። በዚያን ጊዜ በጣም ቂሙ የባሰ ሄደ። ግን በፖለቲካ ደረጃ ስንነጋገር የኤርትራን በአኔክሴሽን ፕሮቪንስ ስለሆነች እኛ ኤሪትራያ ኢዝ አ ኮሎኒያል ኩዌስችን ነው ያልነው። ኤርትራ ኢዝ አ ስፔሻል ኮሎኒ ነበር ያልነው። ኤርትራ ልዩ ቅኝ ግዛት ነች ወይም ስፔሻል ኮሎኒ ነች ለማለት ያነሳሳችሁ ምን ነበር? መጀመሪያ ነገር ኢትዮጵያ በራሷ ኢኮኖሚ ኮሎኒ መያዝ አትችልም። ምክንያቱም ኮሎኒ ወይም ኢምፔሪያሊስት ለመሆን አንድ አይነት የኢኮኖሚ ደረጃ መደረስ አለበት እና የኢኮኖሚ አቅሙም እንደዚሁም የወታደራዊ አቅሙም የአንድ በጣም በልማቷ ታላቅ የሆነች ሀገር መሆን አለባት። ኢትዮጵያ ግን ያኔ በነበረችበት ጊዜ ኮሎኒ ለመያዝ አቅም አልነበራትም አልነ እንግዲህ ግን በኢምፔሪያሊዝም ስር ስለሆነች የአሜሪካኖችም ደግሞ የቃኘውና የሬሲ ጉዳይ ታላቅ ቦታ ይዞ ስለነበር በተለይ በዚያን ጊዜ የኮልድ ወር የሚባለው በጣም ጠንካራ ጥላቻ በሁለቱም ሱፐር ፓወርስ ስለነበር ኢትዮጵያን ይዞ የግድ ደግሞ ኤርትራ የኢትዮጵያ አካል ሆና መቀጠል አለባት የሚባለውን ግምት ጥናት አድርገን እንግዲህ ኤርትራ ኢዘ ስፔሻል ኮሎኒያል እንደዚሁም ደግሞ ኢስራኤል የኢትዮጵያን ወታደሮች እያሰለጠነች ኮማንዶስ ታጠቃ ስለነበር እነዚህም ሁሉ ጥያቄዎችን ደምረን ኤርትራ ኢዝ ስፔሻል ኮሎኒ አለ። እንግዲህ ትልቁ ጥያቄ ግን ፌዴሬሽኑ ስለፈረሰ ነው? ከዛ በፊት የኤርትራ ታሪክ የት ነው የሚጀምረው? እንደሚያውቁት ባለፈው፣ በዛን ጊዜ በጣሊያን ወደ አርባ ዓመት ተነጥላ ተዳድር ስለነበር ነው ወይስ ልክ ኢትዮጵያ ከሶስት ሺህ በላይ ከአምስት ሺህ ግማሾችም እስከ አስር ሺህ ዓመት የሚያደርሱ አሉ የዛን ያህል ታሪክ አላት፣ ከዛ ነው የምንመጣው የሚባሉ ነገሮች አሉ። የኤርትራስ ታሪክ ከዛ አኳያ የት ነው የሚጀምረው? የስንት ሺህ ዓመታት ታሪክ ነው ያላት? ወይስ በዚህ በፌዴሬሽኑ ህጋዊ ባልሆነ መንገድ ወይም በመገፋትና የኤርትራን ህዝብ ፍላጎት ሳያሟላ ሳያካትት ፌዴሬሽኑ እንዲፈርስ በመደረጉ ነው ታሪኳ? የስንት ዓመታት ታሪክ ነው ያለው? የኤርትራ ታሪክን በሚመለከት የኤርትራ ታሪክ ከኢትዮጵያ ታሪክ እጅግም አይለይም። የኢትዮጵያ ታሪክ አስርት ሺህ ከደረሰ የኤርትራ ታሪክ አስርት ሺህ ደርሰዋል ማለት ነው። ሶስት ሺም ከሆነ እንዲያው በታሪክ ኤርትራን ከኢትዮጵያ መለየት አስቸጋሪ ነው። ማህበር ፍቅረ ሀገርም አቋሙ ግምት ላይ የተወሰደ እንደሆነ ታሪካችን አንድ ነው። ጣሊያኖቹ መጥቶ ኮሎናይዝ ከማድረግ በፊት ኤርትራ የኢትዮጵያ አካል ነበረች። አሁን ደግሞ ወደ እናቷ ኢትዮጵያ መመለስ አለባት ባዮች ነበሩ። ኤርትራና ኢትዮጵያን ወደ አርም ስትራግል ያደረሰ የፖለቲካ ጥያቄዎች እንጂ የታሪክ ጥያቄዎች አልነበሩም። ግን ይህን ሁሉ ካልን በኋላ ግን ኤርትራ የባህረ ነጋሲ አገር እንደሆነ መረሳት የለበትም ሁለተኛ ደግሞ መረብ ምላሽ እንደምትባልም መረሳት የለበትም። በታሪኩ ውስጥ ሁሌ የኤርትራ አንድ ስፔሻል ፖዚሽን ነበራት። እንደሌላ የኢትዮጵያ ክፍሎች አትስተዳደርም ወይም አትገዛም ነበረ። የራሷ ውስጣዊ አገዛዝ ነበረ። ይህም ደግሞ ግምት ውስጥ መግባት አለበትም። በተለይ የዚህ የነጻነት እንቅስቃሴው ከተጀመረ በኋላ ዋነኛ የኤርትራ ታሪክ ተከራካሪ ለነጻነት ታጋይ የነበሩት አካላት ሁለት ነበሩ፤ የኤርትራ ነጻ አውጪ ግንባር ኤልፍና የኤርትራ ሕዝብ ነጻ አውጪ ግንባር ፔኤልፍ ነበሩ። ሁለቱ ድርጅቶች አመሰረታቸው እንዴት ነው? ለኤርትራ ነጻነት ያበረከቱት አስተዋጽኦስ ምን ይመስላል? ኤልፍ መቸስ የመጀመሪያው ድርጅት ነች፣ ግን ውስጧ የስልጣን ትግል በጣም ጠንካራ ነበረ፣ እና ይሄ ስልጣኑ ውድድር ደግሞ አንዳንድ ጊዜ የሃይማኖት ጥባ ይወስዳል፣ አንዳንድ ጊዜም ደግሞ የአውራጃ ጥባ ይወስዳል። በተለይ ወደ ሲክስቲ ሰቨን ገደማ ስልሳ ሰባት ገደማ ወደ ዞን ከተቀየረች በኋላ ይሄ ሪጂናሊዝም የሚባለው እየጠነክረ ሄደ። እና ያልነበረው ሀይል ደሞ እየወሰደ ሄደ። መሪዎቹ ደግሞ እርስ በርሳቸው ወደ ሁለት ተከፈሉ። ወደ ሁለት ከተከፈሉ በኋላ ለምሳሌ በጣም አዋቂና ተንቀሳቃሽ የነበረው ዑስማን ሳሌ ሰበ የራሱን ኦርጋናይዜሽን ለመፍጠር ብዙ ገንዘብም አቅምም ተጠቅሞ በትራይባሊዝም ነው የምንለው ያኔ በዚያን ጊዜ የብሔር ጉዳይ የሚባል አልተነሳም ነበር። እና በሃይማኖት እየተጠቀመ በተለይ በትራይባልዝም እና በሪጅናልዝም እየተጠቀመ የፒኤልኤፍ ቡድኖች መፍጠር ጀምረ። እና እነኝ ሶስት ነበሩ። አንደኛው እንግዲህ የብናምር ሰዎች ነበሩ፣ እንግዲህ ፒኤልኤፍ ቱ የሚባሉት ፒኤልኤፍ ዋን የሚባለው እንግዲህ የእስማን ሳሌሰብ አውራጃ ነበር። ኢፒኤልኤፍ ፍሪ ግን በኋላ ኢፒኤልኤፍ የሆነው ትንሽ ቆይቶ ነው፣ ከነሱ ጋር እንትን ያለው። ከዚያ በኋላ እንግዲህ ቆይተው ቆይተው ኢፒኤልኤፍ ሆኑ ማለት ነው። ወደ ሰባ ሰባት ገደማ ነው። በአሁኑ ወቅት ኤርትራ ነጻ ሀገር ናት። የኤርትራ ህዝብ ነጻ አውጪ ግንባር ስልጣን ተቋጥሮ ነው ያለው በአቶ ኢሳያስ አፈወርቅ የሚመራው። እሳቸውም የሀገሪቱ ፕሬዚደንት ናቸው። ከዛ ሁሉ አስተዋጽኦ በኋላ ኤርትራ ነጻ አውጪ ግንባር የኤልኤፍ በአሁኑ ወቅት ምን አይነት እንቅስቃሴ ላይ ነው የሚገኘው? ግማሾቹ ጭራሽ የለም? ከስመዋል ብለው የሚሉ አሉ። ሌሎች ደግሞ ተከፋፍሎ ተዳክመዋል እንጂ አለ ብለው የሚሉ አሉ። ሌሎች የለም አሁንም ጠንካራ በሆነ ሁኔታ ላይ ከውጭ ሆኖ የተንቀሳቀሰ ነው እንደ ተቃዋሚ ብለው የሚሉ አሉ። በምን ሁኔታ ላይ ነው የሚገኘው የኤርትራ ነጻ አውጪ ግንባር በአሁኑ ወቅት? የኤርትራ ኦፖዚሽን ፎርስስ ተዳክመዋል፣ እርግጥ ያለ ጥርጥር። እንዲያውም የእርስ በርስ መለያየት ከኢሳያስ ጋር መታገል ተረስተዋል ማለት ይቻላል። አሁን ግን ትንሽ ተስፋ ያለው ምንድን ነው ናሽናል ኮንግረስ የሚባለው ወይም ደግሞ የስደት ፓርላማ የቆመው እንደገና ሁለተኛ ኮንግረሱን አድርገው ተቃዋሚዎችን ለመሰብሰብ ሙከራ እየተደረገ ነው። በሌላ በኩል ደግሞ መድረክ የሚባለው የመጀመሪያ ኮንፈረንሱ ናይሮቢ ያደረገ አሁንም ደግሞ ኮንፈረንስ እንዲያደርግ የሚሞክር ኃይል አለ እና እነኚህ ኃይሎች ውሎ አድሮ አብሮ ለመሆን እየታገሉ ናቸው። እንግዲህ ተስፋው እዚህ ላይ ነው እንጂ እስካሁን ድረስ የተቃዋሚ ኃይል እየበረታ ከመሄድ ይልቅ እየደከመ ነው የሚሄደው ያለው። ኤርትራ ላለፉት ሀያ ስድስት ዓመታት ተገዛች ያለችው በህዝባዊ ግንባር አማካኝነት ነው። ባለፉት ሀያ ስድስት ዓመታት ገዢው ፓርቲ ወይም ገዛዙ ስርዓት ለኤርትራ ህዝብ ምን ያስገኘው ፍሬዎች አሉ? እንደሚታወቀው በአሁኑ ወቅት በርካታ የሆኑ ወጣቶች ሀገር እየለቀቁ ይሄዳሉ። በተለያዩ መልክ በሰብአዊ መብት ሪኮርዶች፣ በዲሞክራሲያዊ ሂደቶች፣ በውጭም ሆነ በራሱ በኤርትራውያን ተቃዋሚ ኃይሎች ብርቱ ትችቶች እየደረሰ ነው። ማዕቀብም ሁሉ ተጥሎባት ያለች ሀገር ነች። በሀያ ስድስት ዓመቱ የነጻነት ጊዜያት ውስጥ የኤርትራ ህዝብ ያገኘው መልካም ፍሬ የሚባል ነገር በአገዛዝ ስርአቱ ምንድን ነው? ጥልቀት ያለው ጥናት የተደረገ እንደሆነ አሁን ደግሞ ሁለተኛ መጽሐፍ እየጻፍኩ ነው እና አሁን ያነሳሁን ጥያቄ ለመመለስ እየሞከርኩ ነው፣ ግን ለዚህ ኢንተርቪው የሚሆን ቃላት ለመሰንዘር ያህል ኤርትራ የነበራትን ከንጉሱ ተርፎ ከደርጉም የተረፉ ነገሮች ቢኖሩ የአሁኑ የአስመራው ስርዓት በደንብ በታትኖ የኤርትራን ህዝብ በስደት የኤርትራን ኢኮኖሚ በድህነት እንዲህ አይነት ዲክቴተርሽፕ ከቻል ነው። እንግዲህ ዲክቴተርሽፕ ለማለት አይመስለኝም። አፍሪካ ውስጥ ዚምባብዌም ቢሆን እንደ ኤርትራ ሊሆን አይችልም። የዚምባብዌ ስደት እንደ ኤርትራ አናይም። ኢኮኖሚውን ተበታትኖ በፍጹም ልክ እንደ ያኔ የትግሉ ጊዜ ሊበሬትድ ቴሪቶሪስ እንደሚባሉ ካልሆነ በስተቀር አስመራ እንደ ድሮ የሊበሬትድ ቴሪቶሪ ደጀን ካልሆነ ከተማም እንዳልሆነች ነው የሚገባን። እንግዲህ ከጥናት በኋላ ብዙ ተስፋ ነበር ያኔ በትግሉ ጊዜ፣ የኤርትራን የአፍሪካ ታይዋን እናደርጋታለን የሚሉ ነበሩ ወጣቶች። አሁን በዚህ ሁኔታ ላይ ይገኛሉ። ሕገ መንግስትም እስካሁን ድረስ አልጸደቀም። የሕገ መንግስቱስ አለመኖር የሚያሳድረው ተጽዕኖ ምን ይሆናል? በእርግጥ እንግሊዝም የተጻፈ የሕገ መንግስት የላትም፣ እርግጥ በፓርላማው ባሉ ድንጋጌዎች ይመራል። ያ አለመኖሩስ በሀገሪቷ ላይ የሚያስከትለው አሉታዊ ተጽዕኖዎች ይኖራሉ። አንዳንድ የተቃዋሚ ድርጅቶች ህገ መንግስት ባለመኖሩ ድምፃቸውን ከፍ አድርገው በተቃውሞ እያሰሙ ነው እና የህገ መንግስት መኖርና አለመኖር በተለይ በእንዲህ ባለ የአፍሪካ መሪዎች ባሉበት ሀገራት የኤርትራን ጨምሮ ምን ፋይዳ ይኖረዋል ይላሉ። ኖረም አልኖረ መቼስ ህገ መንግስት ሁሌም ጥሩ ነገር ነው። ምክንያቱም ዴሞክራሲን ለመገንባት ይረዳል። ከህገ መንግስቱም በላይ አሁን የሚፈለገው ምንድን ነው? ጠንካራና ፍትሀዊ የሆነ የህግ ስርዓት ነው። ኤርትራ ውስጥ ኮንስቲትዩሽን የለም አይደለም፣ ችግሩ የህግ ስርዓት የለም። ኤርትራ ውስጥ ታላቁ ችግሩ ያ ይሄ ነው። እንግዲህ እርግጥ ኮንስቲትዩሽን የህግ ስርዓቶች እናት ነች፣ የታወቀ ነው። ግን እዚያም ሳንደርስ ህግ የሚባል ነገር የለም። ህግ የገዢው ፓርቲ ህግ ነው። ህግ ማለት የዲክታተሩ ህግ ማለት ነው እና የኤርትራ ጉዳይ አሁን የታየ እንደሆነ በጣም የሚያሳዝን ነገር ነው፣ የሚያስለቅስ ነገር ነው ይላሉ አንድ ሰዎች ግን፣ ይህን እንደ ተጋይ መጠን ከጓደኞች ጋር የምንለው ምንድን ነው፣ ይህ ስርዓት ካልተቀየረ ኢትዮጵያም ውስጥ ሰላም ሊገኝ አይችልም የሚባል አስተያየት ነው ያለን። ይህ ስርዓት የግድ መለወጥ አለበት የሚል ድምፅ አሰምተዋል። በእርግጥ እርሶ አሁን በተቃዋሚው ዘንድ ነው ያሉት፣ ድምፆም ጎልቶ ከሚሰሙት ኤርትራውያን መካከል አንዱ ኖት። አሁን ያለውን የአገዛዝ ስርዓት በምን መልኩ ነው መለወጥ የሚቻለው? ቅድም እንዳሉሱት የደከመ ተቃዋሚዎች ባሉበት፣ ጠንካራ የሆነ ተቃዋሚ በሌለበት ሀገር ውስጥም እንደዚሁ ተቃዋሚ ኃይሎች በታገዱበት ሁኔታ ኤርትራ ውስጥ አዲስ አይነት ዲሞክራሲያዊ ስርዓት እንዴት ማቆም ይቻላል ኤርትራ ውስጥ ብለው ያስባሉ? መቸስ የኤርትራ ስርዓት እንደው በሰላም ይቀየራል ማለት ህልም ነው። እኛ ድሮ ተስፋችን ምንድን ነበር? አዲስ አበባ ወይም ኢትዮጵያ ውስጥ ተደራጅተን የኤርትራን ሰራዊት ወደ እኛ ለመሳብ ነበር። ይህ ግን አልተቻለም። እንዲያውም እንግዲህ ብዙዎቹ ምንድን ነው የሚሉት የኤርትራ የዴሞክራሲ ለውጥ ኃይሎች አዲስ አበባ በመሄዳቸው ተዳከሙ የሚሉ ሰዎች አሉ። እኔ እንኳን እንዲህ አይነት ኮንክሉዥን ገና አልደረስኩበትም፣ ግን ስሜቱ እየበረታ እየሄደ ነው። አሁን እንግዲህ የሚፈለገው የኤርትራ ድምፅ አንድ ለማድረግ ነው። የኤርትራ የፖለቲካ ድምፅ አንድ ማድረግ ከቻልን ቢያንስ ቢያንስ የኤሮፓን የአሜሪካንም የሌሎችንም ኃይሎች እርዳታ ለማግኘት እንችላለን የሚባል እምነት አለን። ግን ቢያንስ ቢያንስ ከሰላሳ ሰባት በላይ ድርጅቶች አሉ። እንግዲህ በሰላሳ ሰባት ድርጅቶች ድምፅ የሚሰማህም አታገኝም። እንግዲህ ስለዚህ ትልቁ ነገር መፈታት ያለበት አሁን ምንድን ነው ኤርትራውያኖች ተጠናክሮ እንዴት አድርጎ አንድ ድምፅ ለመፍጠር እንደሚችሉ ነው። የወቅቱ ፕሬዚደንት ኢሳያስ አፈወርቂ ናቸው። ከእሳቸው በኋላ የምትኖረው ኤርትራ ስምን ልትመስል ትችላለች? እሳቸው ከዚህ ዓለም ቢለዩ ኤርትራ ውስጥ ምን አይነት ሁኔታ ይፈጠራል የሚል ነው። የበለጠ ቀውስ፣ መበታተን ኤርትራን ሊገጥም ይችላል ወይስ የተሻለ ቀን መጥቶ ከቶንም አዲስቷና ና ዲሞክራሲያዊት ኤርትራ ትመሰረታለች የሚል ተስፋ ነው ያለው። የእሳቸው በህይወት አለመኖር በስልጣን ላይ የሚፈጥረው ክፍተት ምን አይነት ቀውስ ወይም መልካም እድል ይዞ ይመጣል የሚል አታያ ያለው እርሶ አሁን መቸሱ፣ ያኔ ወጣት በነበርንበት ጊዜ ዩኒቨርሲቲ ኮሌጅ በነበርንበት ጊዜ እንግዲህ ጃንሆይ ከሄዱ በኋላ ኢትዮጵያ ውስጥ ችግር ውስጥ ትገባለች ወይ እየተባለ ነበር የሚተቸው አይደለ። በተለይ ዋት አፍተር ዘ ኤምፕረ ብሎ የምዕራቡ ጋዜጦች ሁሌ እንደጠየቁ ነበረ። አሁንም ዋት አፍተር ኢሳያስ የሚባሉ ጥያቄዎች ሁሌ ይጠየቃሉ። በእኔ አስተያየት ኢሳያስ ቢሄድም ዲክታቶር መኖሩ አይቀርም። ሌላ ዲክታቶር ይዘዋል። መንግስቱም ወታደራዊ መንግስት ነው የሚሆነው። ትንሽ ግን እኔ የምጠረጥረው ምንድን ነው እነኚህ የተቃዋሚዎቹ በደንብ ከተደራጁ የመጀመሪያው ትራንዚሽነል ጋቨርንመንት ይፈጠራል ብዬ ነው ማምነው። ለሱም ነው የምታጠረው። እና ትራንዚሽነል ጋቨርንመንት ከተደረገ በኋላ አንተ ቅድም ያነሳው ጥያቄ የኮንስቲትዩሽኑ ጉዳይ ነው። ከዚያ በኋላ እንዴት አድርጎ እንግዲህ የሰላም እንደሚገኝ የውጊያው ሁኔታ እንዴት አድርጎ እንደሚቆም ከወንድሞቻችን ኢትዮጵያኖች ጋር እንዴት ተባብረን ለመስራት እንደምንችል የሚባሉ ጥያቄዎች ብቻ ናቸው የሚነሱ። ኤስ ቢ ኤስ ሬዲዮ